አሁን በቀን ወደ ስድስት ሺህ ይገባሉ ብሎ ነው ዛሬ እንኳን የተናገሩት። በዚሁ ደግሞ ከቀጠለ ስምንት መቶንም ያልፋል። እንዳውም አንድ ፖለቲከኛ ወደ አንድ ሚሊዮን በዚህ ዓመት ይደርሳል ብሎ ነው የተናገረው። ይህንን ጀርመን እኔ ብቻዬን ልሸከመው የማልችለው ከባድ ችግር ነው። ኦስትሪያም ጎረቤት ሀገር ሆነች፣ ወይንም ብዙዎቹ ደግሞ ለመሄድ የሚፈልጉትም ስዊድን፣ የማይችሉትም ሌሎቹ ሀያ ስምንቱ የአውሮፓ ማህበረሰብ አባል አገሮች ኃላፊነታቸው እንዲቀበሉ ብሎ የሚለውን ነገር ነው ያነሱት። ጀርመን ካላት አቅምና ሀብት ጋር ሲነጻጸር ካላቸው ሕዝብ ብዛት በላይ የሆነ ስደተኛ እየተቀበሉ የሚያስተናግዱ ሀገራት አሉና ከጀርመን አቅም ጋር ሲነጻጸር ስደተኛው በስቷል ማለት ይቻላል ወይ? እርግጥ ሚሊዮን ስደተኞች ከያዙት አንድ ሚሊዮን ወይንም ከዛ በላይ ሆኑ ስደተኞች ከያዙት ሀገሮች ጋር ሲነጻጸር ይሄኛው ዝቅተኛ ሊመስል ይችላል። ግን ኑሮ ማለት ደግሞ እዚህ ጀርመን ሀገር ለየት ያለ ነው። ለምሳሌ ጎረቤት ሀገሮችን እንኳን አፍሪካን ብንመለከት ድንኳን ውስጥ ሊያድሩ ይችላሉ እነዚህ ስደተኞች ወይንም ሳጥራ ቤት ሠርቶ እንደዚህ። እዚህ ግን ኑሮ ሲባል ቤት ያስፈልጋል፣ እንደ ማንኛውም ሰው መታጠቢያ ያስፈልገዋል፣ ሕክምና አለ፣ ስራ ያስፈልገዋል ገብቶ የሚወጣበት ልጆቹ ትምህርት ቤት መሄድ አለባቸው በህጉ መሰረት። እና ከዚህ እዚህ ሁሉ አንጻር ሲታይ ጀርመኖች ባላቸው ሀብትና ችሎታ ይህንን ሊያስተናግዱ የሚችሉ ናቸው። ግን ደግሞ ቤት ያስፈልጋችኋል ሲባል አሁን በአንድ ጊዜ አርባ ሺህ ቤቶች ያስፈልጋሉ ማለት ነው። እርግጥ ሰው መንግስትም ገንዘብ አውጥተንም ኃላፊነትም ተሸክመንም የመጡትን ስደተኞች እናስተናግድ የሚል ሀሳብ አላቸው። ሕክምናው ቅድም የዘረዘርኳቸው ነገሮች፣ የትምህርቱ ነገር ሲታይ ዱብ ዕዳ ነው የሆነባቸው። ይህንን ግን መልክና ሲይዘው የሚል ነገር ነው ያለው። ሌሎች የአውሮፓ ሀገራት እንደ ጀርመን ለምንድን ነው ስደተኞችን የማያስገቡት? ሌሎቹ ይህንን ሁሉ ሰው ተቀብለን የት ነው የምናደርጋቸው የሚል ነው ባህላችንም ታሪካችንም ሁኔታችንም አናውቅም የሚል ነው። ለምሳሌ ፖላንድ የምትሰጠው ምክንያት ይህንን ነው። ከአፍሪካ ተማሪዎች ጋር ነው እንጂ ትውውቅ ያላቸው ከአፍሪካ ስደተኞች ወይም ከአረብ ስደተኞች ጋር ትውውቅ የላቸውም፣ እና ይህን እንዴት እናደርግ የሚል ነገር ነው ያለው። እንደ ስሎቫኪያ ያሉት ሀገሮች ሪፐብሊኩ እንደሚለው ከሆነ እኔ ልቀበል የምችለው ክርስቲያን የሆኑ የሶሪያ ስደተኞችን ብቻ ነው ብላ ድርቅ ትላለች። ማለት ምንድን ነው የሙስልምና ሃይማኖት የሚከተሉትን አልቀበልም ማለት ነው። ሀንጋሪ እና ቡልጋሪያ እንዳውም አጥር እየሰሩ ናቸው። ሌሎቹ ሀገሮች ደግሞ እኛም ድሀነን ችግር ላይ ነው ያለነው የሚሉ እንደ ጣሊያን አሉ። ግሪክ አለች። ስፔን፣ ፖርቹጋል ያሉ ሀገሮች ወይንም እኛ ጋር የደረሱ ሰዎችንም እንኳን ማስተናገድ አልቻለም የሚሉ አሉ እና ሁልጊዜ ስደተኛውም እራሱ ደግሞ የሚፈልገው ሀብታም ሀገር መሄድ ነው። ምክንያቱም ነገ ስራ አገኛለሁ ነው የሚለው። ይልማ፣ እዚህ ጀርመን ስደተኞች መግባታቸውን የሚደግፉ እንዳሉ ሁሉ የሚቃወሙም ብዙ ናቸው። ለስደተኞች መቀበያ ተብለው የተዘጋጁ ቤቶች ጥቃት እየተፈጸመባቸው ነው። ባለፉት ሳምንታት ይሄ ታይቷል። የተቃጠሉ ቤቶችም አሉና የሚባለውና በተጨባጭ የሚታየው አይጋጭም ወይ? እርግጥ አብዛኛው ከስልሳ ከመቶ የሚሆነው የጀርመን ህዝብ ችግር ላይ ወደቁ፣ ስደተኞችን እንቀበል ክትትል ተደርጎባቸዋል ሕይወታቸውን ለማዳን አምልጦ የመጡ ናቸው የሚል አስተሳሰብ እና አመለካከት ያለው ነው የተወሰነው። ጥቂቱ በቀኝ አክራሪዎች አካባቢ ያሉ ሌላ ዘር ጥላች ያለባቸው ጥቂት ናቸው፣ እነሱ አሉ። እነዚህ ጨለማን ተገን አድርገው የስደተኞቹ ማረፊያ ቤቶች እሳት ይለኩሳሉ። ባለፉት ጊዜያት እንዳሁም አሁን ቁጥሩ እንደደረሱበት ወደ ሶስት መቶ የሚደርሱ ቤቶች ሙከራ ሲያደርጉት ከሽፎባቸዋል፣ ወይንም መቃጥለዋል፣ ወይንም ሰዎችን ደብድበዋል። ስደተኞችን እነዚህን የጀርመን መንግስትና የጀርመን ፖሊስ ራሱም ህገ መንግስቱ ይሄንን ስለሚከለክል ተከታትለን እንቅጣቸው የሚል ነው። እነዚህን ተከትለው በሚቀጥሉት ምርጫዎችም ኔ ስደተኞችን ጉዳይ አንስተው የመራጩንም ድጋፍ እናገኛለን ብለው ደፋ ቀና የሚሉ የቀኝ አክራሪ የፖለቲካ ድርጅቶች አሉ። ይልማ ሀይለ ሚካኤል ከበርሊን። አመሰግናለሁ።